የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሰኔ 17 2014 ዓ ም ዝግጅታችን ጀመረ። ¶¶

ሰሞኑን ባለፈው ቅዳሜ በምዕራቡ ወለጋ ዞን ውስጥ ቶሌ በተባለ ቀበሌ ውስጥ ታጣቂዎች በፈጸሙት ጥቃት ቤተሰቦቻቸውን ያጡ ወላጆችን በምሽቱ አነጋግረናል። የኢትዮጵያ የሕዝብ ተወካዮች ምክር ቤት በጉዳዩ ላይ ማጣራት የሚያደርግ ቡድን ወደ ስፍራው መላኩና ቡድኑም ለተጎጂዎች ከጥቃቱ ለተረፉት እርዳታ የሚሆን አስተባብሮ ድጋፍ እንዲያደርግ ጠይቋል። በአካባቢው የሚገኙ ባለስልጣናትን አነጋግረናል። ከዜናው በኋላ ሰፋ ያለ ዘገባ እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማይ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲዩሰራችን ናት። ግርማ ደገፋው በምስልና ድምፅ ቅርብር አብሮን ያመሻል። እስከ አራት ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ እየተላለፈ ይገኛል። በአት ቪኦኤ አምሀሪክም እንዲሁም ስርጭታችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝናቸው ዋና ዋና የዓለም ዜናዎችን ውሰዳችሁ። ሰላም፣ ጤና ይስጥልን። አድማጮቻችን እንደምን አመሻችሁ? የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ግማሽ ምዕተ ዓመት የቆየውንና ሕገ መንግስታዊ ነው የተባለውን ጽንስ የማስወረድ መብት በፌዴራል ደረጃ ሳይሆን በክፍለ ግዛቶች ደረጃ ውሳኔ እንዲሰጥበት መወሰኑን በዛሬው ዕለት አስታውቋል። በወግ አጥባቂዎቹ የበላይነት የተሞላው ጠቅላይ ፍርድ ቤት ጽንስ ማስወረድን አስመልክቶ ያለው አስተያየት ረቂቅ ሾልኮ ከወጣበት ከሁለት ወር በኋላ የተሰማው የዛሬ ውሳኔ በስፋት የተገመተ ከመሆኑን በላይ በአገር አቀፍ ደረጃ ተቃውሞ ቀስቅሶ መሰንበቱ ተመልክቷል። ምንም እንኳ ፍርድ ቤቱ እንደ ኤሮፓ አቆጣጠር በ1973 ዓ ም ያሳለፈውንና ሮቪ ዌድ ተብሎ የሚጠራውን የራሱን ውሳኔ የሻረ ቢሆንም ፅንስ ማስወረድን የሚከለክል ባይሆንም ውሳኔው በፌዴራል ደረጃ መሆኑ ቀርቶ በየክፍል ግዛቶቹ እንዲታይ መወሰኑ ትልቅ መነጋገሪያ ሲሆን አፍታም አልፈጀበትም። አድማጮች፣ ዝርዝር ዘገባው በምሽቱ የዜና ትንታኔ ክፍለ ጊዜ ይቀርባል። ምግብን እንደ ጦር መሳሪያ የሚጠቀሙ ኃይሎችን ዩናይትድ ስቴትስ በተጠያቂነት እንድትይዝ የሚያሳስብ ውሳኔ ሀሳብ የሕግ መወሰኛው ምክር ቤት የውጭ ጉዳዮች ኮሚቴ አሳለፈ። ለምግብ ዋስትና መጥፋት ዋናው ምክንያት ግጭት መሆኑን የኮሚቴው አባላት ከመነሻቸው ጠቁመዋል። ኮሚቴው ትናንት ያሳለፈውን የሁለቱንም ፓርቲዎች ድጋፍ ያገኘው የውሳኔ ሀሳብ የተረቀቀውና የተመከረበት በሪፐብሊካኑ የአይዳሆ፣ የኦሬገን፣ የኢንዲያና፣ የደቡብ ዳኮታ እንደራሴዎች ጂም ራይሽ፣ ጂም መርክሊ፣ ቶድያንግ ና ጃንቲውን እንዲሁም በዲሞክራቶቹ ኮሪ ቡከር ና ባብ ማንዴዝ ነው። የሌሎች ባልደረቦቻቸውን ሀሳብ የተቀላቀሉት የኮሚቴው አጋር መሪ ሴናተር ራይሽ ባሰፈሩት መልእክት ኢትዮጵያ፣ ደቡብ ሱዳን፣ ሶሪያና የመን ውስጥ እየተዋጉ ያሉ ኃይሎች የግብርና ግብአቶች ና ውጤቶችንና መዋቅሮች ሰዎችን ሆን ብለው እንደሚያወድሙ፣ ገበያውን መረጋጋት እንደሚያሳጡ፣ በሰብአዊ አቅርቦት ተቋማትና ሰራተኞች ላይ የጸጥታና የአሰራር መደናቀፎችን እንደሚደቅኑ ተናግረዋል። በዚህም በሲቪሎች ላይ ታልሞ የተቀነባበረ የረሃብ ቸነፈር ያደርሳሉ ብለዋል። ራይሽ ሩሲያንም በዓለም ላይ የበረታ ረሃብን በመዝራት ዘመቻ ከሰዋል። የሴኔቱ ኮሚቴ ያሳለፈው የውሳኔ ሐሳብ ረሃብን ሆን ብሎ እንደ ጦር መሳሪያ መጠቀምን አውግዞ የዩናይትድ ስቴትስ መንግስትና አጋሮቿም የአድራጎቱን አቀናባሪዎች ፈጥነው በተጠያቂነት እንዲይዙ ጠይቋል። የምግብ እርዳታው አቅርቦቱ በብርቱ የሚያስፈልጋቸውን ሲቪሎች ለመጉዳት ጉዳይ አለመዋሉን ለማረጋገጥ ያሉንን መሳሪያዎች ሁሉ መጠቀም አለብን ሲሉ ሴናተር ራይሽ ባሰፈሩት ሐሳባቸው ገልጸዋል። ሌሎችም እንደራሴዎች ተደጋጋፊና ተመሳሳይ መልእክቶችን አስፍረዋል። በሰሜን ኢትዮጵያ የተካሄደው ግጭትና በደቡብ ኢትዮጵያ የአየር ንብረት ለውጥ ባስከተለው ድርቅ ምክንያት ከ20 ሚሊዮን በላይ የሚሆኑ ሰዎች ላይ የደረሰው የረሃብ አደጋ እየጠነከረ መሄዱን ያስታወቀው የተባበሩት መንግስታት ድርጅት አፋጣኝ እርዳታ ካልተገኘ ለእርዳታ የተዘጋጀው ምግብ በሚቀጥለው ወር ሊያልቅ እንደሚችል አስጠንቅቋል። ስመኝሽ የቆየ ተጨማሪ አላት። የተባበሩት መንግስታት የዓለም ምግብ ተቋም ትላንት ያወጣው ሪፖርት እንደሚያሳየው በሰሜን ኢትዮጵያ ለ19 ወራት የተካሄደው ግጭት በአፋር በአማራና በትግራይ ክልሎች የሚኖሩ 13 ሚሊዮን ሰዎችን ሰባዊ እርዳታ ጠባቂ አድርጓቸዋል። በደቡብና በደቡብ ምስራቅ ኢትዮጵያ ደግሞ ለአራት ተከታታይ ወቅቶች ዝናብ ለመዝነቡ ወደ 7.4 ሚሊዮን የሚጠጉ ሰዎች በየዕለቱ ከረሃብ ጋር ቀናቸውን ይጀምራሉ። ግጭቱና ድርቁ ተዳምሮ የዋጋ ግሽበት እንዲባባስ ማድረጉንም የገለጸው ያለ ምግብ ድርጅት የምግብ ዋጋ ባለፈው ዓመት ሚያዝያ ከነበረበት በ43 ከመቶ የጨመረ ሲሆን በተለይ የምግብ ዘይት ዋጋ 89 ከመቶ ጭማሪ ማሳየቱን አመልክቷል። በተለይ በዩክሬን እየተካሄደ ያለው ጦርነት በኢትዮጵያ የምግብ እጥረትን ሊያባብሰው ይችላል ያለው የድርጅቱ ሪፖርት የምግብ ተቋሙም ሆነ መንግስት ሶስት አራተኛ ስንዴ የሚያገኙት የነበረው ከዩክሬንና ከራሽያ በመሆኑ የስንዴና የማዳበሪያ ዋጋ ገበሬዎች ከሚችሉት አቅም በላይ ሊሆን እንደሚችል ይህ ደግሞ የዚህ ዓመት ምርትን አደጋ ላይ እንደሚጥለው አስጠንቅቋል። እስካሁን በትግራይ ክልል ስምንት መቶ ሺህ ሰዎች እንዲሁም በአፋርና በአማራ ክልሎች 163 ሚሊዮን ሰዎች አስቸኳይ የምግብ እርዳታ እንደተደረገላቸው የገለጸው የመንግስታቱ ድርጅት አቋም በሀገሪቱ ለሚገኙ ሰባት መቶ ሺህ ስደተኞች ይሰጥ የነበረውን የምግብ እርዳታ ግን በገንዘብ እጥረት ምክንያት ከግማሽ በላይ ማቋረጡን አስታውቋል። ለሚቀጥሉት ስድስት ወራት በሀገሪቱ ሊመግባቸው የሚገባ 11 ሚሊየን ሰዎችን ለመድረስም 47 ሚሊየን የአሜሪካን ዶላር እንደሚያስፈልገው ገልጾ ለእርዳታ ሰጪዎች ጥሪ አቅርቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ኮመን ዌልዝ ተብለው የሚጠሩ አገራት መሪዎች ዛሬ አርብ በሩዋንዳ ዋና ከተማ ኪጋሊ ተገናኝተው በሚያስተሳስሯቸው የጤና፣ የንግድ፣ የአየር ንብረት ለውጥና እንዲሁም አዘጋጇ አገር ሩዋንዳ በምትተችበት የሰብአዊ መብት ሪከርድና የፖለቲካ ጥገኝነት ጠያቄዎችን ወደ ሩዋንዳ ስለሚልከው የብሪታንያ ፖሊሲ እንደሚነጋገሩ ተነግረዋል። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ትናንት ሐሙስ በሰጡት መግለጫ ሩዋንዳን ጨምሮ 17 የኮመን ዌልዝ አባል አገሮችና ለ65 ታዳጊ አገራት እንደ ኤሮፓ መቆጣጠር ከሐምሌ 6 ጀምሮ ለአፍሪካ በውሃ ኃይል ወይም ሃይድሮፓወር ለሚሰሩት ፕሮጀክቶች የ196 ሚሊዮን ዶላር ተጨማሪ መዋለ ንዋይ ይፋ ያደረጉ ሲሆን ይህም 80 ሺህ ለሚሆኑ ሰዎች ተጨማሪ የሥራ ዕድል ይፈጥራል ብለዋል። የዩክሬን ኃይሎች ከተከበበችው የሲቪዮርዳኔትስክ ከተማ ለቀው እንደሚወጡ በክልሉ የዩክሬን ወታደራዊ አዛዥ አስታወቁ። በሩሲያ ኃይሎች ያለማቋረጥ በውራት የምትደበደበውን ከተማ ይዘው መቆየቱ ትርጉም አይሰጥም ብለዋል አዛዡ ጨምረው በሰጡት መግለጫ በሌላም በኩል የአውሮፓ ፓርላማ በትናንት ሐሙስ ስብሰባው በጦርነት ውስጥ የምትገኘውን ዩክሬንን የአውሮፓ ህብረት አባል እጩ እንድትሆን በሙሉ ድምፅ ተቀብሏል። ውሳኔው አራት ወራት የዘለቀውን የሩሲያ ወረራ በመመከት ላይ ለምትገኘው ዩክሬን ግዙፍ የጦር መሳሪያዎችን በመደገፍ ላይ ወደሚገኘው የምዕራቡ ዓለም ለመቀላቀል የመጀመሪያው እርምጃ ነው ተብለዋል። ፓርላማው ዩክሬንን እጩነት የተቀበለው 525 ለ45 በሆነ ልዩነትና በ14 የታቅቦ ድምፅ መሆኑ ተዘግበዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ውሳኔውን አስመልክተው ባስተላለፉት የትዊት መልእክት ይህ ወቅት በዩክሬን አውሮፓ ግንኙነት ልዩና ታሪካዊ ነው፣ የዩክሬን የወደፊት ተስፋ በአውሮፓ ህብረት ውስጥ ነው ብለዋል። የሰሜን ኮሪያ መሪ ኪም ጆን ኡን የኒውክሌር ጦር መሳሪያ ግንባታቸውን አጠንክረው እንደሚገፉበት አስታወቁ። የጠላት ኃይሎችን ለመቋቋም በሚል በአገሪቱ መዲና ፒዮንግያንግ በተደረገ ቁልፍ ወታደራዊ ስብሰባ ማጠናቀቂያ ላይ በግንባር ለሚገኘው ሰራዊት የተሰጠ ግልጽ ያልተደረገ አዲስ ግዳጅ በባለሥልጣናቱ መጽደቁም ተመልክተዋል። የመንግስት መገናኛ ብዙሀን ዛሬ አርብ እንደዘገቡት የገዢው ሰራተኛ ፓርቲ ማዕከላዊ ወታደራዊ ኮሚሽን በግንባር ለሚገኘው ሰራዊት የሚደረገውን አስፈላጊ ወታደራዊ መርሃ ግብርና ና የአገሪቱን የኒውክሌር ጦርነት ተከላካይነት አቋም ለማጠንከር የወጣውን ዕቅድ ትናንት በተጠናቀቀው የሶስቱ ቀን ስብሰባ ላይ ይፋ አድርጓል። ምዕራብ ሩሲያ ውስጥ በምትገኘው ራይዛን ከተማ አቅራቢያ በሚገኘው የአውሮፕላን ማረፊያ በማረፍ ላይ የነበረ አንድ የሩሲያ ከባድ የጭነት ወታደራዊ አውሮፕላን ባጋጠመው የሞተር ብልሽት በመከስከሱ በተነሳው የሰዓት አደጋ ቢያንስ በውስጡ የነበሩት አራት ሰራተኞች መሞታቸውንና በርካቶች ከፍተኛ የመቁሰል አደጋ የደረሰባቸው መሆኑን የአገሪቱ ባለስልጣናት አስታውቀዋል። ኢንተርፋክስን ጠቅሶ ሮይተርስ እንደዘገበው የሩሲያው መከላከያ ሚኒስቴር በልምምድ ላይ እያለ የሞተር ብልሽት ችግር የገጠመው መሆኑን ከመግለጽ ውጪ ስለደረሰው ጉዳት ዝርዝር መረጃ አልሰጡም። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኔ 17 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። ከዚያ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝ ነው የመጀመሪያ ቅዳሜ ርዕሳችን ውሰዳችሁ። ባለፈው ቅዳሜ በምዕራብ ወለጋ ግንቢ ዞን ቶሌ በተባለው መንደር ውስጥ በታጣቂዎች በደረሰ ጥቃት ጥቃት ደርሶባቸው መትረፋቸውን የሚናገሩ ወላጆች ከአንድ በላይ ልጆቻቸውንና ቤተሰቦቻቸውን እንዳጡ ገልጸዋል። መንግስት በአስቸኳይ እርምጃ እንዲወስድና አሁን ካሉበት በእነሱ አገላለጽ ምንም መጠለያ የሌለበት ሜዳ ላይ እንደሚገኙና አሁን ካለበትም ውስጥ በአስቸኳይ መንግስት እንዲያወጣቸው ጠይቀዋል። የተወሰኑትን አነጋግረናል። በሌላ በኩል የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ በጻፉት ደብዳቤ በአስቸኳይ ኮሚቴ ተቋቁሞ ወደ ስፍራው እንዲያመራና በቦታው ተገኝተው ሁኔታውን እንዲያጣሩ ለተጎዱትም ድጋፍ እንዲደረግ ጠይቀዋል። የአካባቢው ባለስልጣናትና እንዲሁም የኦሮሚያ ክልል አደጋ ስጋት አመራር ቢሮም አነጋግረን በአሁኑ ሰዓት ለተፈናቃዮቹ በእውነቱ በቂ የሚባል ድጋፍ እየተደረገ እንዳልሆነ ገልጸው የእነሱን ቃል ነው የተጠቀምኩት። ነገር ግን በተቻለ ሁኔታ እርዳታ እየተደረገላቸው እንደሆነ ተናግረዋል። ናኮር መልካና አስቴር ምስጋናው ዘገባ አጠናቅረዋል። በዚህ ዙሪያ ናኮር መልካ ያቀርበዋል። በኦሮሚያ ክልል ምዕራብ ወለጋ ዞን ግንቢ ወረዳ ባለፈው ቅዳሜ ታጣቂዎች ያደረሱት ከተባለ ጥቃት መትረፋቸውን በስልክ የገለጹልን ተፈናቃዮች አሁንም በቂ እርዳታ እያገኙ እንዳልሆነ ተናግረዋል። ቤተሰቦቻቸውን በሞት እንደተነጠቁ የተናገሩ ተፈናቃዮችን በስልክ ያነጋገርናቸው ሲሆን አብዛኞቹ ከአንድ በላይ ቤተሰቦቻቸውን እንዳጡ ይናገራሉ። ሁሉም ስማቸው እንዳይጠቀስ ጠይቀዋል። ባለቤቷንና የሁለት ዓመት ልጇን እንዳጣች የገለጸችልን አንዲት እናት ይህንን ብላለች።

I don't know get to do. a The እዛው መካውስ ምደሉ ውሳኔ ያለ ሌላኛው ግለሰብ ቶሌ ቀበሌ ውስጥ ከሀያ ዓመት በላይ የኖሩ የአማራ ክልል ተወላጅ መሆናቸውን ገልጸዋል። በጥቃቱ ባለቤታቸውን እና አራት ልጆቻቸውን ማጣታቸውን በመጥቀስ ስለ ሁኔታው በአፋን ኦሮሞ እንዲያብራርተዋል። በረሰ ገልጸኒ ከዲራ ካፍኔ ኩኖ ሀመ የሆን አወሉ ማጅራ ንጅራ አኔ ሴዳ ስቅት ኩኖ ከ1993 ዓመተ ምህረት ጀምሮ ይሄው አብረን እየኖርን ነው። እኔም ወደዚህ ከመጣሁ ስድስት ቤተሰብ አፍርቻለሁ። ይህንን ያህል ዓመት አብረን ስንኖር ሀዘናቸው ሀዘናችን፣ ደስታቸው ደስታችን ሆኖ ነው የኖር ነው። በአንድ ገበያ እንገበያያለን፣ አብረን እንበላለን፣ የተቸገረውን አብረን እንረዳለን፣ የሞተብንንም አብረን እንቀብራለን። የዚህ በሽታ መነሻ ምን እንደሆነ አናውቅም። ቅዳሜ እንግዲህ የተፈጠረው ተፈጥሯል። በርካታ ሰዎች ነው ያጣ ነው። ከቤቴ ውስጥ አምስት አስክሬን ነው የወጣው። አራት ልጆቼና ባለቤቴ ነው ያጣሁት። ስልሳ ሶስት ሰዎችን አንድ ላይ ቀብረናል። ከጎረቤቴ ከአንድ ቤት አስራ አምስት አስክሬን ወጥተዋል። ዛሬ ጠዋት ራሱ አራት አስክሬን ከውጭ ተገኝቷል። ድርጊቱ የአካባቢውን ማህበረሰብ አይወክልም ያሉት እኚሁ ተጎጂ መንግስት፣ አጥፊዎች ላይ እርምጃ መውሰድ አለበት ሲሉ ጠይቀዋል። ድርጊቱ ሁሉንም ኦሮሞ ይወክላል ለማለት አይቻልም ምክንያቱም ኦሮሞ ሆኖ ወለየዎችን ከጥቃቱ አስጠልሎ በህይወት ከተረፍነው ከእኛ ከኛ ጋር እንዲቀላቀሉ ያደረገም ሰው ስላለ በተቻለ መጠን ድጋፍ ተደርጓል። ነገር ግን በቂ ነው ማለት አይቻልም። ከዞንም ከወረዳውም መጥተው እኛ ጋ ነው የዋሉት። በጣም ለተጎዱ ሰዎች ልብስ፣ እህል፣ ለህፃናት የሚሆኑ ድጋፎችን ማድረግ ጀምረዋል። ሐኪሞችም ወደዚህ የመጡ ቀላል የሆኑ በሽታዎችን እያከሙ ይገኛሉ። ነገር ግን በስፋት አልተሰራበትም። ጥቃቱን ያደረሰብን ሸኔ ይሁን እንጂ ከዚሁ አካባቢ ወጥቶ የዘረፈንም አለ። አጥፊዎቹ ተለይተው መታየት አለባቸው። ያለኝ መልእክት ኢትዮጵያ በርካታ ብሔር ብሔረሰቦች አላት። ይህ ደግሞ ስጋታችን ሳይሆን ውበታችን በመሆኑ ሁላችንም ይህንን አውቀን ከዚህ አይነት አጸያፊ ተግባር ራሳችንን መጠበቅ አለብን። ጠላታችንን በጋራ ማጥራት አለብን። መንግስት ደግሞ ጠንካራ የሆነ የማያዳግም እርምጃ መውሰድ አለበት። የኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ከምክር ቤት አባላት የተውጣጡ ወቅታዊ ጉዳዮችን የሚያጣሩ ሁለት ቡድኖችን በማቋቋም ስምሪት መስጠታቸውን የኢትዮጵያ ዜና አገልግሎት ዛሬ ዘግቧል። አፈ ጉባኤ የታገሰ ለጤና፣ ማህበራዊ፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ በጻፉት ደብዳቤ ሰሞኑን በጋምቤላ ክልልና በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ በተወሰኑ አካባቢዎች መንግስት ሸኔ ብሎ በሚጠራው ራሱን የኦሮሞ ነፃነት ሰራዊት ብሎ በሚጠራው ሸማቂ ቡድን በንጹሐን ዜጎች ላይ እጅግ አሰቃቂ አሳዛኝና በሰው ልጆች ላይ መፈጸም የሌለበት ግፍ ተፈጽሟል ብለዋል። መንግስት አሸባሪ ሸኔ ብሎ የሚጠራውና ራሱን የኦሮሞ ነፃነት ሰራዊት ብሎ የሚጠራው ታጣቂ ቡድኑ የውጭ ቃል አቀባይ ባለፈው አርብ ዕለት ባወጣው መግለጫ መንግስት በሀገሪቱ ምዕራባዊ ክፍል የተፈጸመውን ጅምላ ግድያ በማያዳላ መልኩ ያጣራል ብሎ እንደማያምን በመግለጽ ገለልተኛ ቡድን ሁኔታውን እንዲያጣራ ጠይቋል። ባለፉት አራት ዓመታት ውስጥ ምርመራ የሚያስፈልጋቸው በርካታ የጭካኔ ተግባራት ተፈጽመዋል ሲሉ በትዊተር ገጻቸው ላይ ጻፉ የጻፉት ራሱን የኦሮሞ ነፃነት ሰራዊት ብሎ የሚጠራው አማጺ ቡድን ቃል አቀባይ አቶ ዳተርቢ የሚፈለገው ሶስተኛ ወገን በሆነ አካል የሚደረግ ገለልተኛ ምርመራ ነው ብለዋል። ለደረሰው ጅምላ ግድያም የመንግስት አካል የሆነ በኦሮሚያ ክልል ውስጥ የሚገኝ ሚሊሻን ተጠያቂ አድርጓል። ሆኖም በጥቃቱ ሰለባ መሆናቸውን የሚናገሩት የአካባቢው ነዋሪዎች ሸኔ ሲሉ የጠሯቸው ታጣቂዎች ጥቃቱን እንደፈጸሙባቸው ይናገራሉ። አራት የቤተሰብ አባል እንደተገደለባቸው የሚናገሩት ሌላዋ ስማቸውን መጥቀስ ያልፈለጉት እናት ደረሰብኝ ስላሉት ጥቃት ያስረዳሉ። ሶስት ባለቤት፣ አራተኛ የኔ የግል ማለት ነው። አንዱ አስር ነው፣ አንዱ ደግሞ አስራ አራት፣ አንዱ ሰባት። እኔን እነዚህን የተረፉትን ጫካውዬ ነው የትም እንዳደረሱኝ አላውቅም። እንደገና ያስተመለሱ አካባቢ ቤታችን አካባቢ እሰ ሄደው ሲመለሱ ቤታችን አጠገብ ጫካ ነው የገደበት ንብረት የም እንዳለ ተዘርፏል። ሜዳ ሌላኛው በአካባቢው እንደነበሩ የቤተሰብ አባላቸው እንደተገደለባቸው የሚናገሩት ግለሰብ አስከሬኖቹን በጅምላ እንደቀበሯቸው ይናገራሉ። ሶስት ተቀብሏል አንድ ቦታ አስር ሀያ ሰላሳ አርባ አምሳ ስልሳ እያለ የቀበርናቸው ዝም ብለን እዛው መሀል ነበር የተባለው ትንሽም እንደገና ያው አቅም በላይ ሲሆን ይም ያው ጫካ ውስጥ ገብቼ ነው የሚያደረሱት። ጠቃላይ ሴት ወንዱ አይምሮ በስተኛ ላይ ሆነው በበዲሽካ እና በመጥለየ ስለ የተደበደብ ነ በዲሽካ በመጥለየ ስለ የተደበደብ ነው። አይምሮችን በትክክል የሚሰራ አይደለም። ሆነ ይህ ሁሉም አይምሮ ታማሎታ። በሌላ በኩል ተቀማጭነቱ በዩናይትድ ስቴትስ የሆነ የአማራ ማህበር ባወጣው ሪፖርት እስካሁን 282 ሰዎች በጅምላ ግድያው መሞታቸውን እንደዘገበና የሟቾች ቁጥር ግን ከዛ በላይ ሊሆን እንደሚችል ያስታወቀ ሲሆን ቁጥሩ በገለልተኛ ቡድኑ አልተረጋገጠም። የምክር ቤቱ አፈጉባኤ እነዚህ ጉዳዮች ተገቢ ማጣራት ተደርጎባቸው የደረሰውን ጉዳት መጠንና የሚያስፈልገውን አስቸኳይ ድጋፍ በቋሚ ኮሚቴው በኩል ተጣርቶ እንዲቀርብ ትዕዛዝ መስጠታቸውንና የሚቀርበውን የጉዳት መጠን መረጃ መነሻ በማድረግ የአደጋ ስጋት አመራር ኮሚሽን ተከታትሎ አስፈላጊውን ድጋፍ በአስቸኳይ ለዜጎች እንዲያቀርብ ማስገንዘባቸውን የሀገር ውስጥ መገናኛ ብዙሃን ዘግቧል። የኢትዮጵያ ሰብአዊ መብት ኮሚሽንም በሂደቱ የታየውን ከሰብአዊ መብት ጋር የሚያያዙ ጉዳዮችን አጣርቶ ለምክር ቤት እንዲያቀርብም አስታውቀዋል። በሌላ በኩል በቅርቡ ስያሜውን በአዋጅ ወደ ቡሳ ጎኖፋ የቀየረው ከዚህ ቀደም የአደጋ ስጋት ስራ አመራር ተብሎ ሲጠራ የነበረው ጽህፈት ቤት የምዕራብ ወለጋ ዞን ኃላፊ ወይዘሮ ነፃነት አለማየው በጊንቢ ወረዳ ቶሌ ቀበሌ ውስጥ ሰኔ 11 የተከሰተውን በርካታ ሰዎች የተገደሉበት ጥቃትን ተከትሎ ተጎጂዎችን ለመርዳት ጥረት እየተደረገ እያደረገ ነው። ብለዋል ቡሳ ጎኖፋ እስካሁን ስላደረገውም ድጋፍ ገልጸዋል። ሚጣኒ በቆሎ ኩንታለ ሸንተኒሸን ቀመዲ ኩንታለ ጃታም ሀምሳ አምስት ኩንታል በቆሎ ስልሳ ኩንታል ስንዴ ሰላሳ ኩንታል የሕፃናት አልሚ ምግብ አምስት ቦንዳ ልብስ አድርሰናል። በዚህ ብቻ አልቀረም። ቀይ መስቀል ጨምሮ የተለያዩ ተቋማት ድጋፍ እንዲያደርጉ ጠይቀናል። የኦሮሚያ ቡሰ ጎነፋ ተጨማሪ ድጋፎች እንድልክ መልዕክት አስተላልፈናል። ኃላፊዋ ድጋፉ በቂ አለመሆኑን ከተጎጂዎች መካከል ለሚነሳው ቅሬታ ሲመልሱ ትሪ ድንድቃተጋ ማ ሀዳተማ ሊገርጋር ተቀን ብነ ጩፈማ እውነት ለመናገር ድጋፉ በቂ አይደለም። በአስቸኳይ ሁኔታ ድጋፍ እንዳናደርስም መንገድ ተዘግቶ ነበር። ዞኑ ባለው አቅም ሁሉ እያደረሰላቸው ነው። ድጋፍ የሚቀጥል ይሆናል። ቤታቸውን ንብረታቸው የተቃጠለባቸውም ስላሉ እነሱን የማቋቋም ስራ በቀጣይነት ይሰራል። ጥቃቱን ተከትሎ የሸሹ አራት ሺህ አንድ መቶ የሚሆኑ ተፈናቃዮች አርጆ ጉደቱና ኤፍሬም በተባሉ አቅራቢያ የሚገኙ ከተሞች ውስጥ መኖራቸውን የጠቀሱት ወይዘሮ ነፃነት ወደ ቶሌ እንዲመለሱ ኮሚቴ ተቋቁሞ እየሰራ መሆኑን ገልጸዋል። የአሜሪካ ድምፅ ያነጋገራቸው ከጥቃቱ የተረፉት ነዋሪዎች በበኩላቸው ተገቢውን ሕክምና አለማግኘታቸውን፣ መጠለያም እንደሌላቸውና በአጠቃላይ ግራ መጋባት ውስጥ መሆናቸውን ገልጸዋል። ይህ በእንዲህ እንዳለ በዛሬው ዕለት ጎንደር ዩኒቨርሲቲ ተማሪዎች በምዕራብ ወለጋ ዞን ጊምቢ ወረዳ አቶሌ ቶሌ ቀበሌ በሚኖሩ ንጹሃን የአማራ ተወላጆች ላይ የደረሰውን ዘር ተኮር አሰቃቂ ግድያ በማውገዝ ሰልፍ የወጡ ሲሆን በአገሪቱ ህግ እንዲከበር መጠየቃቸውን በዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ዳይሬክተር ወይዘሮ ኢዳኙ ማንደፍሮ ለአሜሪካ ድምፅ ተናግረዋል። ጠዋት ላይ ልጆቹ ያው ሰላማዊ ወደ መንገድ ተሰባሰቡ። የሶስት ግቢ ተማሪዎች ናቸው። የፋሲል የአጤ ቴዎድሮስና የማራኪ ግቢ ተማሪዎች ናቸው። ወጡ። በዛ በኋላ ሀሳባቸውን ገለጹ። ህግ፣ ይከበር የሰው ልጅ አይገደል ነው። ስለዚህ የሰው ልጅ ህይወት አይጥፋ፣ በከንቱ ደም አይሰጥ። ስለዚህ መንግስት ህግ ያስከብር ነው። ያንን ድምጻቸውን አሰሙ። በእግራቸው ትንሽ ተጉዘው ከበግቢ ለግቢ ማለት ነው መጨረሻ ላይ ከወዶስ ተነስተው ነው ወደ ማራኪ ገቡ። ከማራኪ በኋላ ተመልሰው ወደ ትምህርታቸው ነው የገቡት። አንፋስ እንኳን ያልሞላ እንኳን ቢሆን ነው ሰዓት አይደለም የቆዩት። በሌላ በኩል የዞኑ ፀጥታና አስተዳደር ጽህፈት ቤት ኃላፊ አቶ ደበላ ሁላና የጸጥታ ኃይሉ በአካባቢው ተሰማርቶ ጥበቃ እያደረገ መሆኑን በመጥቀስ ጥቃቱ እንዲፈጸም መረጃ በመስጠት በመተባበር ተጠርጥረው የተያዙ ግለሰቦች እንዳሉ ገልጸዋል። ምንም እንኳ በቁጥር ባይገልጹም ከንቀበመኒ የተያዙ ሰዎች አሉ። በጥርጣሬ ይህንን መልዕክት ተቀብለው በእነዚህ ሰዎች ላይ ጥቃት እንዲፈጸም ጥቃቱ ወደ ተፈጸመበት ሰዎች እነዚህን ሰዎች አምጥተዋል ተብለው የተጠረጠሩ አንዳንድ ግለሰቦች ተይዘው ምርመራ እየተደረገባቸው ነው። በጥቃቱ ህይወታቸው ያለፈ ሰዎችን በተመለከተ የደረሰውን ጉዳት በቁጥር ከመግለጽ የተቸገሩበትን ምክንያት አብራርተዋል ኃላፊው ጠሪ ከሚደመንከን አገሬ አዳ እነዚህ የተጎዱ ሰዎችን በተመለከተ የተለያዩ ቡድኖችን አዋቅረን ምርመራ እያካሄዱ ነው። ይህ ማስረጃ አሁንም ቢሆን ሊጠናቀር ይገባል። የጠፉ በተለያዩ ቦታዎች ህይወታቸው ጠፍቶ ሊገኙ የሚችሉ ሰዎችም ስላሉ አቅጣጫ ተቀምጦ ይህንን የማጣራ ስራ እየተሰራ ነው። ስለዚህ ከቁጥር ጋር በተያያዘ ከተጣራ በኋላ ለህብረተሰቡ ይፋ የሚደረግ ይሆናል። የሚደበቅ ነገር የለም። አቶ ወደበላ ጥቃቱን ፈጽመዋል ያሏቸው መንግስት ሸኔ ብሎ የሚጠራቸው ሸማቂዎች ላይ የጸጥታ ኃይሎች እርምጃ እየወሰዱ ይገኛሉ ብለው ቢገልጹም ተወሰደ ስለተባለው እርምጃም በቁጥር ከመጥቀስ ተቆጥበዋል። ባለፈው ሳምንት ውስጥ ሸማቂዎቹና የመንግስት ኃይሎች መካከል በጊምቢና አካባቢ ተከስቶ የነበረውን ለሰዓታት የቆየ ተኩስ ልውውጥ ተከትሎ በህብረተሰቡ መካከል ተፈጥሮ በነበረው ስጋት ለጥቂት ቀናት ተቀዛቅዞ የነበረው የኢኮኖሚና ማህበራዊ እንቅስቃሴ ወደ ቦታው ተመልሷል ሲሉም አክለው ገልጸዋል። ኃላፊው በሌላ በኩል የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲዎች ሰሞኑን ባወጡት መግለጫ የምዕራብ ወለጋውን ጨምሮ በጋምቤላ ንጹሐን ዜጎች ላይ የተፈጸመ ጥቃት ከመንግስት ውጭ ባለ ገለልተኛ አካል ይጣራ ሲሉ ገልጸዋል። በምዕራብ ኢትዮጵያ ምዕራብ ወለጋ ዞን በመቶዎች የሚቆጠሩ ሰዎች የተገደሉበትን ጥቃት የኢትዮጵያ መንግስት ፈጣን ገለልተኛና ጥንቃቄ የተሞላበት ምርመራ እንዳይካሄድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት ትናንት አሳስበዋል። ከፍተኛ ኮሚሽነሯ ከቅርብ ሳምንታት ወዲህ በኢትዮጵያ የተለያዩ ክልሎች እየጨመረ የመጣውን ውጥረትና ሁከት ተከትሎ የኢትዮጵያ መንግስት ህብረተሰቡ ለመኖር ያለውን መብት እንዲያረጋግጥ ሲሉ ጨምረው ማሳሰባቸውም ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። ዘገባውን ያጠናቀሩት አስቴር ምስጋናውና ናኮር መልካ ናቸው። ሁለቱንም እናመሰግናለን። አሁን የትንታኔው መጽሔት ዝግጅታችን ይቀጥላል። በተከታዩ ዘገባ ደግሞ ወደ ሐዋሳ ነው የምንወስዳችሁ። በሲዳማ ክልል የሐዋሳ ከተማ አስተዳደር ቅድመ ማስጠንቀቂያና ሳይሰጥና ንብረታቸውን የሚያነሱበት የጊዜ ገደብ ሳያሳውቃቸው የንግድ ስፍራዎችን ግብረ ኃይል አቋቁሞ እያፈረሰባቸው እንደሆነ በመግለጽ ቅሬታቸውን የተናገሩ ሰዎች በቦታው በስፍራው ለተገኘው ለዘጋቢያችን ዮናታን ዘብዲዮስ ነግረውታል። የከተማ አስተዳደሩ ከንቲባው በበኩላቸው በጉዳዩ ላይ ምላሽ ሰጥተዋል። የተወሰደው ተግባር ሕግ ማስከበር ነው ብለውታል። ዮናታን ዘብዲዮስ እንደሚከተለው ያቀርበዋል። ምስላቸው እንዳይታይና ስማቸው እንዳይጠቀሰ ጠየቁን። በንግድ ስራ የሚተዳደሩና ለቪኦኤ ቅሬታቸውን የገለጡት አስተያየት ሰጪ በከተማው ልማትና እድገት ተቃውሞ ባይኖራቸውም የእርምጃ ወሳሰዱ የአካሄድ ችግር ያለበት ነው ሲሉ ወቅሰዋል። ህጋዊ መንገዱን ተከትሎ እዚህ ጋር ተከራዮች አለ። ከተከራይ በኋላ ብዙ ቤተሰብ አለ። አንድ ተከራይ ጋር ቢያንስ ሲፈናቀል አሁን እንደኛ እንደኛ አካባቢ እንዳለው ከዚህ እስከ ጫፍ እስከ ጫፍ ብዙ ነጋዴ ነው የተነካው። ከጀርባው ቤተሰብ አለ። አንዳንዱ ቁብ ተበድሮ ይሰራል። አንዳንዱ ባንክ ተበድሮም ይሰራ አለ ይህ ነገር ሲመጣ የተቃወመ ሰው የለም። ግን ፕሮሲጀሩን ይከተል ነው መንግስት ቢያንስ አንድ ያወጣዋል። አንድ ተከራይ ከቤት ሁን አከራይ ብንሆን ብናስለቅቅ ስድስት ወረቀነ ገደብ አለ። ያን ነገር ተከትሎ ቢሄድ ኖሮ ህብረተሰቡም ደስተኛ ነው፣ ልማት ነው፣ የከተማ ውበት ነው። ግን ፕሮሲጀሩን ያልጠበቀ ሁኔታው ጊዜውን ያላገናዘበ ነገር መሆኑ ነው። ሰውን ትንሽ ችግር ውስጥ የከተጠ የንግድ ቦታቸው ከፈረሰባቸው ውስጥ ለመንግስት ግብር እየከፈሉ የሚሰሩ እንደነበሩ ተናግረው የተወሰደው እርምጃም ጊዜውን ያላማከላይ በመሆኑ ለኪሳራ መዳረጋቸውን ገልጧል። ህገወጥ ነን ብለው እንደማያስቡም ተናግሯል። ይህን ሁሉ ነገር መንግስት እያለ የተሰራው መንግስት እያለ የተሰራ ነገር ህገወጥ ነው ተብሎ አይታሰብም። ግን ምንድን ነው አረንጓዴ ቦታ እንደሆነ እናውቃለን። ከእነሱም ፍቃድ ወስዶ ነው አብዛኛው ሰው የሰራው። ተነሱ በተባለ በሳ ሊነሳ ግን የተነሳንበት መንገድ ነው ትክክል ያለው ነው። ከና ይልቅ የተጎዱት ትኩሳ፣ አትክልትና ፍራፍሬ፣ የጀበና ቡናና ትንሽ ሱቆችን ከፍተው በአነስተኛ የንግድ ስራ ኑሯቸውን ይገፉ የነበሩ ወጣቶችና ሴቶች ናቸው። ስሉ የተናገሩት ሌላ አስተያየት ሰጪ ያለ ማስጠንቀቂያና የጊዜ ገደብ ማፍረሳቸው ተገብነት የሌለው ተግባር ነው በማለት ተናግሯል። በሶስት ቀን ውስጥ እንግዲህ ሀያ ሰላሳ ዓመት የቆየ እንትን ማፍረስ ከባድ ነው። ሲቀጥል ቦታ የእኛ ይዞታ አይደለም፣ ያው ግሪን ኤሪያ ነው። ገብረንበታል ሲሰራው አንዳንድ አሁን ቤቶች የተሰሩ አሉ። ሴፕቲንግ፣ የውሃ ጉድጓድ አዋሳ ላይ ውሃ የለም ያ ያን ነገር ያበላሽብናል። በተለይ ተከራይቶ የሚሰራው ነጋዴ በጣም ብዙ ጉዳት ደርሶበታል። በጣም ብዙ ስራ አጥቶናል። ከተማ አስተዳደሩ እያፈረሳቸው ያለው በተለምዶ የላሜራ ሱቆች የሚባሉ አነስተኛ ኪዮስኮች፣ ጥላ ተበጅቶላቸው ሲሰራባቸው የነበሩ መደብሮች፣ የትልቅ ሆቴሎችና የገበያ አዳራሾች በረንዳዎችና መኪና ማቆሚያዎች፣ የሞባይል ሱቆች፣ የአትክልትና የፍራፍሬ መሸጫ ስፍራዎች መሆናቸውን ተመልክቻለም። የቅሬታ አቅራቢዎችን አስተያየት አስመልክቶ ቪኦኤ የጠየቃቸው የአዋሳ ከተማ ከንቲባ ጸጋዬ ቱኬ የተወሰደው እርምጃ ሕግ የማስከበር ተግባር ነው ብሏል። ከተማችን ውስጥ ፕላን የማስከበሩን ስራ በሚገባ እየሰራን ያለ ነው። የእሱን ፕላን ከተማ አስተዳደሩ አልነካም። መንግስት ድሮም የሕዝብ ቦታ ነው ብሎ ያስቀመጣቸው ቦታዎች ወጥቶ የተሰሩ ስራዎችን፣ ቅጥያዎችን እነዚህን እንዲያስተካክሉ የማድረጉ ስራ ነው የተሰራ ያለው። ማስጠንቀቂያ ሳይሰጥ እርምጃ ተወስዷል ስሉ ለቀረበባቸው ወቀሳም ይህንን ብሏል። በነገራችን ላይ በመንግስት ወይም ፓብሊክ ቦታ ቋሚ ግንባታ አይፈቀድም። መጀመሪያም ቋሚ ግንባታ ስሩ ብለው የፈቀዳቸው አካል ያለ አይመስለኝም። ካለም ማጣራት ይቻላል። በጥንቃቄ ሕግና ስርዓትን በተከተለ መልኩ በየአካባቢ ያሉ አመራሮች፣ በየእርከኑ ያሉ አመራሮች ይህን ስራ እንዲመሩ እየመሩ እንደሆነ አይቻለሁ። የከተማ አስተዳደሩ ቅጽበታዊ እርምጃ ወቅቱን ያላገናዘበ፣ ህዝቡ ያለበትን የኑሮ ውድነት ከግምት ያላስገባ በማለት ለቀረበው ትችትም የከተማው ከንቲባ ጸጋይ ቱኬም በየጊዜው እየፈረሰ የሚገነባ ከተማም ለትውልድ አናስረክብም፣ ሲሉ ምላሻቸውን ሰጠዋል ከዚህ በኋላ ባሳ ውስጥ ስርዓት ባለው ህግ፣ ስርዓት በሚፈቅደው መልኩ ነው መስራት የሚቻለው። ከተማችን ነገ የሚፈርስ የሚበላሽ ከተማ መሆን የለበት። ስለዚህ የከተማውን ዲዛይን ፕላን ማስጠበቅ አሁን ያለው አመራር ኃላፊነት ስለሆነ ስለዚህ ይህንን በዛ እየተወጣ ያለ ነው። ከንቲባው ህገ ወጥነትን መከላከልና የከተማውን ውበትና ጽዳት መጠበቅ የመንግስት ኃላፊነት ብቻ አለመሆኑን ጠቅሰው የከተማው ህዝብ እንዲተባበራቸውም አሳስበዋል።

ራያ ቆቦ ወረዳዎች ውስጥ የተካሄደ የተኩስ ልውውጥ ነዋሪዎችን ማፈናቀሉ ተገልጿል። አማራና ትግራይ ክልልን በሚያዋስኑ የሰሜን ወሎ ራያ ቆቦ ወረዳዎች ውስጥ የህወሓት ታጣቂዎች ፋኖ የሚል መጠሪያ ካለው ታጣቂዎች ጋር ባደረጉት የተኩስ ልውውጥ ነዋሪዎች መፈናቀላቸውን ገለጹ። ነዋሪዎቹ በአካባቢው የተካሄደው ውጊያ ነው ብለውታል። ውጊያውን ተከትሎም የህወሓት ታጣቂዎች አራት ሲሉ ጎጦች ሲሉ የጠሯቸውን አካባቢዎች መቆጣጠራቸውንም ተናግረዋል። ጃሮታ፣ አረንገቦ፣ አዲሱ ሰፈር የተባሉ ወረዳዎችን ጨምሮ አራት አካባቢዎችን በመቆጣጠራቸው አንድ መቶ ስልሳ የሚሆኑ ሰዎች ተፈናቅለው ወደ አቅራቢያቸው የሚገኙ አጎራባች ወይም አዋሳኝ ቦታዎች መሸሻቸውን ለአሜሪካ ድምጽ አስተያየታቸውን የሰጡ ነዋሪዎች ተናግረዋል። ወደ ትግራይ ክልል ደውለን መረጃ ለማግኘት የስልክና የኢንተርኔት አገልግሎት ባለመኖሩ ምክንያት እስካሁን ከትግራይ ክልል መንግስት በኩል ምላሽ አላገኘንም። ሙከራችንን እንቀጥላለን። ተፈናቃዮቹን ያነጋገረው መስፍን አራጌ የዝርዝሩን ያሰማናል። በውጊያው ምክንያት ጃሮታ ከሚባለው አካባቢ ከስድስት ቤተሰቦቻቸው ጋር ተፈናቅለው ጎለሽ ሽፈራው መንደር በተባለ ቦታ ካሉ ዘመዶቻቸው ቤት ተጠግተው እንደሚገኙ የተናገሩት ስማቸውን መግለጽ ያልፈለጉ አንድ ነዋሪ በሰጡን መረጃ የህወሓት ታጣቂዎች አራት ቦታዎችን መቆጣጠራቸውን ገልጸዋል። ጃሮታ፣ አረንገሞ፣ አዲሱ መንደርና አገዳ ቀበሌ የምትባል ቦታለች። እሷም በጥላት እጅ ነው ያለችው። ነዋሪዎቹ የህወሓት ኃይሎችና በአካባቢው ፋኖ እየተባለ ከሚታወቀው ኢ-መደበኛ ታጣቂዎች ጋር ውጊያ አካሄ ጉዳይ ሂደዋል ብለዋል። ሪዎቹ ውጊያ እያሉ የሚጠሩት የተኩስ ልውውጥ ከተካሄደ በኋላ የህዋት ታጣቂዎች በሰሜን ወሎ ዞን ራያ ቆቦ ወረዳዎች የሚገኙት ጃሮታ፣ አረንገቦ፣ አዲሱ መንደርና አገዳ ቀበሌ የተባሉ አራት ጎጦችን እንደተቆጣጠሩ ገልጸዋል። በዚህም ምክንያት 160 ሰዎች ከአካባቢዎቹ መፈናቀላቸውን ከተፈናቃዮቹ አንዱ ለአሜሪካ ድምጽ ተናግረዋል። ከጃሮታ ጃሪ ጋማ የትዳር አጋራቸውንና ወላጆቻቸውን ጨምሮ ከዘጠኝ ቤተሰቦቻቸው ጋር ተፈናቅለው በ ጎለሽ የሰፈሩት ሌላው አስተያየት ሰጪ ከትናንት በስቲያ የህወሓት ኃይሎች ወደ አካባቢያቸው መግባታቸውን ተከትሎ በሰዓታት ልዩነት ቤታቸውን ጥለው መሰደዳቸውን ተናግረዋል። በለው እያሉ ሀውደዛ በጩኸት እየጮሆና እየተኮሱብን ሲመጡ ዝም ብለን ህጻናቶችን ምንም ነገር ይዘን ዝም ብለን ወጣ ነው። ቤት ያለውን ነገር ምንም ልብስ ማልክ ይሄ ዱቄት፣ ሽሮ፣ በርበሬ ኢብን ከብት እረኞችና በግ የሚጠብቁትን ጫማቸውን አውልቀው በእርግጫና በሰደት እየመጡ ነው የወሰዱባቸው፣ ጫማውን ራሱ ወደ ወረዳው ዋና ከተማ ቆቦ ለመሻገር ቢፈልጉም የተቀሰቀሰው ውጊያ ባስከተለባቸው ስጋት መንቀሳቀስ አለመቻላቸውን ገልጸዋል። ሁለት ዓመት ካልሞላት ህፃን ልጃቸው ጋር የተፈናቀሉት አንዲት ወይዘሮ በበኩላቸው ከትናንት በስቲያ መኖሪያ ቀበሌያቸው ላይ ደረሰ ያሉትን እንዲህ ገልጸውታል። እረፋር ላይ ነው ሶስት አይን አራት አካባቢ የተጀመረው ከዛ ተዋግተው እንደተጨረሱ እነሱ ሲወጡ፣ ፋኖቹ ሲወጡ ማለት ነው ሲገቡ ያሮታ ከዛ ገብተው ሽሮ በርበሬ ምናምን ዱቄት ዘይት በቃ ይሄን ሶላር ምናምን እጅሁዱ ከዛ ወጣቱ ማሸሹትኝ ወጣቱ ሁን ጎለሽ ነ ያለ ከአንድ ሰዓት በላይ የእግር ጉዞ አድርገው ጎለሽ ሺፈራው መንደር ዘልቅ ያለው የሚሉት ወይዘሯ የሞቱና የቆሰሉ የአካባቢያቸው ሰዎች እንዳሉ ጨምረው ጠቁመዋል። ግለሰብ ሙሳል ቆስሏን አንድም ወደ ሕክምና ምናምን ያው መኪና ምናምን ስለሌለ ያው አንገና። በሌላ በኩል የራያ ቆቦ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ጥላሁን አሌ የህወሓት ታጣቂዎች የተለያዩ አካባቢዎችን እንደተቆጣጠሩ ትናንት አሜሪካ ድምጽ ገልጸው ነበር። ማጎ የሚባል ቀበሌ ያለን ዜሮ ሰላሳ ሶስት እሱን ሙሉ በሙሉ ቀበሌውን ተቆጣጥረው ወደ ጀመዶ የሚባለው ዜሮ ሰላሳ አንድ ቀበሌ ወደዛ ነው ሀይላቸውን አሰባስበው የገቡት። ከዛ በተጨማሪ በታች በመስመሩ በኩል ዜሮ አራት ጃሮታ እና ዜሮ አምስት አዲስ ቀኝ የሚባሉ ቀበሌዎች አሉ። እዛም አካባቢ እንደዚሁ እየገቡ ጥቃት እየፈጸሙ ያገኙትን ሁሉ እየዘረፉ የወጡበት ሁኔታ ነው ያለው። ባሉት ክፍቶች በሙሉ እየገቡ እየዘረፉ እና እየደበደቡ ኦልሞስት የሚፈልጉት ወጣት ሲያገኙ ደግሞ አፍነው የመውሰድ ሁኔታዎች ናቸው ያሉት። በላይ በግዳን ወረዳ በኩል ይሄ ወትወትና መቀነት ጋራ የሚባል አካባቢ በዛ ገብቶ መከላከያ ላይ ጥቃት ፈጽመን ጥላት መከላከያም ተደራጅቶ ለመመከት ተሞክሯል። በትላንትና ሁለትም የምስራቅ አማራ ፋኖ በዋጃ በኩል በዚህ በቆንቁራ ቀበሌ የሚባል አካባቢ ገብቶ ለመመከት ፋኖ ብዙ ጥረት አድርጓል። ዛሬ ከነጋ ተኩሱ ቁሞ ባለበት ቁሞ ነው ያለው። ለሀላፊው ሀላፊው ማብራሪያ ጃሮታ ቀበሌ አረንገቦና እንኩራጎጥ እንዲሁም በቆባ ጀመዶ ነውና ማህዶ አቅጣጫ የሚገኘው የግዳን ወረዳ ወሰን ላለፉት አራት ቀናት ውጊያ ሲደረግባቸው የነበሩ አካባቢዎች ናቸው። በዚህ አካባቢ የተካሄደውና ነዋሪዎቹን ለማፈናቀል ምክንያት ሆኗል ስለተባለው የህወሓት ታጣቂዎች እና የፋኖ ውጊያ በተመለከተ እስካሁን ከትግራይ ክልል መንግስት የወጣ መረጃም ሆነ ማስተባበያ የለም። ከመንግስት በኩልም በይፋ የማጥቃት እርምጃ ስለመወሰዱ እስካሁን የተገለጸ ነገር የለም። ወደ ትግራይ ክልል ደውለን መረጃ ለማግኘት የስልክና የኢንተርኔት አገልግሎት ባለመኖሩ ምክንያት እስካሁን ከህወሓት በኩል በጉዳዩ ላይ ምላሽ አላገኘንም። መረጃዎች ለማግኘት ጥረት በማድረግ ላይ ስንሆን እንዳገኘን ይዘን እንመለሳለን። ሆኖም በዚህ ሳምንት ለትግራይ ክልል ቴሌቪዥን መግለጫ የሰጡት የህወሓት ስራ አስፈጻሚና የትግራይ ማዕከላዊ ሴንትራል ኮማንድ አባል ጌታቸው ረዳ የክልሉ ምርጫ ሰላም መሆኑን ገልጸው ነበር። አስተማሪዎች መሆን የነበረባቸው ሐኪሞች ሆነው ህዝባቸው ማገልገል የነበረባቸው መሐንዲሶች ሆነው ትግራይን ማልማት ላይ ደፋ ቀና ማለት የነበረባቸው ሰዎች ክላሽ ታጥቀው ዶሽቃ ይዘው

ቢሆንልን የሰላም አማራጭ ኖሮ ወደ መልሶ ግንባታ የምንመለስበት የትግራይን ህልውና በአስተማማኝ ደረጃ ላይ ያስቀምጠን የትግራይ ህዝብ የራሱን እድል በራሱ ወስኖ ሁሉንም መቶ ፐርሰንት አማራጮቹን ተግባራዊ የሚያደርግበት ሁኔታ መፍጠር ላይ ነው ትኩረት ማድረግ ያለብን ሆነ። ይሁን እንጂ በተለይ የአፍሪካ ህብረት ሰላም እንዲሰፍን ያደረገው ጥረት አለመኖሩን ተችተዋል። የአፍሪካ ህብረት የሚባለው የስራ ኃላፊዎች የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋቂ እና ሰላምና ጸጥታ ምክር ቤት ኮሚሽነር የሚባለው ባንኮሌ እንኳን የሰላም ሀሳብ ሊደግፉ አስተዳደር በትግራይ ላይ ወጀውን ዘር ማጥፋት ጦርነት የህግ ማስከበር ዘመቻ ነው ብሎ ቀድሶ የላቁ ናቸው፣ ቡራክ የሰጥቶ ናቸው። በሌላ በኩል መግለጫ ያወጡት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት የሰሜን ኢትዮጵያ ግጭት ተሳታፊ አካላት ግጭቱን ለማርገብ ና ሰላማዊ መፍትሄዎችን ለማፈላለግ ያሳዩትን ቁርጠኝነት አድንቀዋል። ሊቀመንበሩ የአፍሪካ ህብረት ልዩ ልኡክ ኦሉሴጎን ኦባሳንጆን በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት የብሔራዊ አስቸኳይ ጊዜ አዋጅ መነሳት፣ የጦር ምርኮኞች እንዲለቀቁ መደረጉ ብሔራዊ የምክክር ኮሚሽን መቋቋሙ ለሰብአዊነት ሲባል ተኩስ እንዲቆም መደረጉና የትግራይ ኃይሎች ከተቆጣጠሯቸው የአፋር አካባቢዎች መውጣታቸው መተማመን መፍጠር የሚችሉ ጉልህ እርምጃዎች እንደሆኑ ገልጸው ነበር። ኃይሎቹ ከራያ ቆቦ ወረዳዎች አልወጡም፣ ተኩስም አላቆሙም የሚሉት የራያ ቆቦ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ በተለይ በማህጎ አካባቢ ከሚኖሩ አርሶ አደሮች ላይ እንስሳትና የሰብል ምርት ከመዝረፍ ጀምሮ የሰብአዊ መብት ጥሰቶችን እየፈጸሙባቸው ስለመሆኑ መረጃ አለን ብለዋል። የአካባቢው ነዋሪዎች በወረዳው ስድስት ቀበሌዎች ከአስር የማያንሱ ቦታዎች በህወሓት ኃይሎች ቁጥጥር ስር መዋላቸውን ገልጸዋል። ከነዚህም አዲስ ቅኝ፣ ዞብል፣ መንደር፣ አረንገቦ፣ ባቦ፣ ኩርማ፣ ጀመዶ፣ ባይባዋ፣ ማህጎና ሌሎችንም በስም ዘርዝረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ወደ ተከታዩ ዘገባችን እንውሰዳችሁ። የሱዳን አዋሳኝ በሆነው ምዕራብ ጎንደር ዞን መተማ ወረዳ ውስጥ ሽመት መንዱቃ ቀበሌ ባለፈው አንድ ሳምንት ውስጥ በሱዳን መንግስት ታጣቂዎች የተፈጸመ ጥቃት የግብርና እንቅስቃሴን እያስተጓጎለ መሆኑ በዘርፉ የተሰማሩ ባለሀብቶችና የአካባቢው ባለስልጣናት ገልጸዋል። በሌላ በኩል ደግሞ የሱዳን ጦር ቃል አቀባይ ኮሎኔል ናቢል አብደላ ይህንን በተመለከተ ለመገናኛ ብዙኃን ምላሽ መስጠታቸውን ጠቅሰው ያንን እንድንጠቀም ነግረውናል። በዚያ አካባቢ ቅኝት የሚያደርጉ የሱዳን ሚሊሻዎች ሊኖሩ እንደሚችሉና በአካባቢው ግጭት ሊፈጠር እንደሚችልም ጠቅሰዋል። አስቴር ምስጋናው ዝርዝሩን እንደሚከተለው ይዘዋለች። አቶ በለጠ ዳምጤ በኢትዮጵያና ሱዳን ድንበር በሚገኘው የመተማ ወረዳ ሹመት መንዱቃ ቀበሌ መርጥር አርጎጥ በእርሻ ኢንቨስትመንት የተሰማሩ ባለሀብት ናቸው። ካለፈው ሳምንት ጀምሮ የሱዳን ታጣቂዎች በአካባቢው ድንበር ጥሰው በመግባት ተኩስ መክፈታቸውን ተናግረዋል። ለእርሻ ስራ የሚያገለግሉ መሳሪያዎችን ዘርፈውና አቃጥለው አካባቢውን መቆጣጠራቸውንም አስረድተዋል። ታጣቂዎቹ በሚያደርሱት ጉዳት ሰላሳ የሚጠጉ ባለሀብቶች ስራ ለማቆም ተገደዋል ብለዋል። ማረት አልቻለም። አሁን ባለው ሁኔታ ቤት አቃጠሉ፣ ንብረት ዘረፉ። እዛ መሽሮ ካምፕ ላይ የነበረ ንብረት በሙሉ ነው ዘሄዱ። ሰራተኞች ወደ አስራ ስድስት ሚሊዮን የቀን ሰራተኞች ነበሩ። እነሱ አጋጣሚ ዘበኛው አይቶ ቀድሞ ስለተኮሰባቸው ነቁ። ልጆች ራሳችን ወጥተዋል። የሰው ሕይወት ዜና ነው የወጣ ንብረት ግን ሙሉን ንብረት ተዘርፏት። የነበረው መጠለያ የነበረ ካምፕ በሙሉ ተቃጥሏል። ያለው ነገር ይሄ ነው። በቃ እዛ አካባቢ ላይ እንዳይታረስ የማድረግ ስትራቴጂ ነው ነድፎ እየተንቀሳቀሱ ያለ ምን ያህል ንብረት ወደመ? ንብረት አጠቃላይ ለእርሻ ዝግጅት ያቀረብናቸው ማቴሪያሎች፣ ለምግብነት የሚውሉ ቁሳቁሶች፣ አህያ፣ ሌሎችም ንብረቶች ያሉት ንብረቶች ዘውደዋል። እኔ መቶ ሄክታር ነው ስ ማደርጎ በመቶ ሄክታር ላይ አኩሪም ጥጥም ለመስራት ነው ሀሳባችን ነበር። በዘንድሮ ሰዓት እንኳ ወደ ሶስት ካምፕኖ እየተቃጠለ ያለው አንድ ከባህር ዳር የመጣ ባለ ሀብት ገና አዲስ ከመግባቱ የእሱ ተቃቅሏል። ይሄኛው ምንሹ በአንደኛው ገድ ወደ ቲያ አካባቢ ወዳለው ነው ወደ እኛ ወደ አስክሪትና ወደ እንድሉ አካባቢ ወደ መርተራሃድ አካባቢ ያለው ደግሞ በቀላሉ ከሰላልታማያንስ ባለሀብት ነው ያለ በከፍተኛ በርቀት መሳሪያ ተኩሱባቸው ነዋል። ስጋት ኮፈን ውስጥ ነው ያለው ሰው። አቶ እያዩ ፍቃዴ እዚሁ አካባቢው ያሉ ባለሀብት ናቸው። በየጊዜው የሚያጋጥመውን የጸጥታ ችግር እንዲህ ይናገራሉ። የተለያዩ ኢንቨስተር ቦታዎች ሁሉ ሱዳን እየመጣ እየተቆጣጠራቸው እያባረራቸው የእኛም ባለሀብቶች ወደዚህ እየተሰበሰበን ነው ያለው ወደ አንድ ገ ቦታዎች ሁሉ ጠላት ያለባቸው አሁን በስመት ቦታዎች የነበሩት የተራ ገበሬ የእርሻ የነበሩት ቦታዎች በጠቅላላ በጥቦ የሱዳን መንግስት እያባረረ እያባረረ ወደ እዚህ የሰበሰበለ ነው። መንግስት ምን አይነት እርምጃ አምና ይወሰዳሉ የተባለው እርምጃ ሳይወሰድ ቀደ ዘንድሮ በተመሳሳይ መላፍቶች እና ተራ ገበሬዎች ደግሞ ቦታቸውን ለቆመጠው እዚህ ነው ያሉ ተቀምጦ ሁሉም ሰው። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ካለፈው አመት ጀምሮ በድንበር አዋሳኝ አካባቢዎች ታጣቂዎች ከሱዳን ታጣቂዎች ጋር በመሆን በሚያደርጉት ወረራ ከሁለት መቶ አር አርባ ስድስት በላይ ባለሀብቶች የእርሻ ስራ ማቆማቸውን ተናግረዋል። አንድም የሱዳን ጽንፈኛ ሀይል አለ፣ የጉንታ ጽንፈኛ ሀይል አለ፣ የቅማንት ጽንፈኛ ሀይል አለ። እነዚህ ሀይሎች በአንድ ላይ ግንባር ፈጥረው ይህ አካባቢ ላይ የመሰልጠን የመከማቸት እንደዚህ አይነት ስፔስ ያገኙ ደግሞ ተሻግረው የማልቃት ተዋደሮች የማፈናቀል ሂደት ዛሬ ይጀምር አይደለም ከባለፈው አመት ጀምሮ ሲካሄድ የቆየ ነው። በዚህ አካባቢ እንደዝሆን ካየ ነው። ከሁለት መቶ አርባ ስድስት በላይ ባለሀብቶች አካባቢያቸውን ለቀው ወጥተዋል። በተለይ የደለሎ መስመር፣ የምዕራብ አልማጫዋ ቦጢት መስመር ከመቼ ጀምሮ አጠቃላይ ሱዳን የያዘውን መሬት ጨምሮ ማለት ነው ከሁለት መቶ አርባ ስድስት በላይ ባለሀብት ብቻ ማለት ነው ሀምሳ አምስት ሺህ በላይ ሄክታር ተለቋል። አጠቃላይ ሱዳን ድንበር ጥሳ በመግባቷ የተለቀቀ መሬትና ተፈናቀለ። ባላስት ጭምር ነው የአርሶ አደሩ ሲጨምር ከዚህ በላይ ነው። በጣም ሲውጅ የሆነ መሬትና አርሶ አደርና ባላስት የተፈናቀለ ያለ ግድድብ በሆነ መረጃ እንኳን ያጠናነው ወደ አንድ ነጥብ አምስት ቢሊየን አካባቢ ንብረት ወድማል ብለን ነው ያሰብነው። ከምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ በስም ከጠቀሷቸው እና ታጣቂዎች ብለው ከጠሯቸው የህወሓትና የቅማንት ታጣቂዎች ምላሽ ለማግኘት ጥረት እያደረግን ነው። በስልክና ኢንተርኔት መቆራረጥ ምክንያት ለጊዜው ምላሽ አላገኘንም። እንዳገኘን ይዘን እንመለሳለን። በሌላ በኩል የሱዳን ጦር ቃል አቀባይ ኮሎኔል ናቢል አብደላ በጉዳዩ ላይ ምላሽ እንዲሰጡን ከአሜሪካ ድምጽ ተጠይቀው ትላንት በዚህ ጉዳይ ላይ ለመገናኛ ብዙኃን መረጃ መስጠታቸውን እና ከዛ ውጭ ተጨማሪ መረጃ ለመስጠት ፈቃደኛ ለመሆናቸውን ገልጸውልናል። ለጥያቄያችን ምላሽ እንዲሆነንም ሱዳን ፕላስ ከተሰኘ የኦንላይን የዜና አውታር ምላሻቸውን እንድንመለከት ገልጸውልናል። በዚህ የዜና አውታር ላይ የሰጡት ምላሽም የሱዳን ኃይሎች በድንበር አካባቢ መደበኛ ቅኝት ቅኝት እንደሚያደርጉ ገልጸው አንዳንዴም ከኢትዮጵያ የሚሊሻ አካላት ጋር እንደሚጋጩ ጠቅሰዋል። በጉዳዩ ላይ በሰኞ ምሽት ሰፋ ያለ ዘገባን አካተን ይዘን እንመለሳለን። ወደ ተከታዩ ዘገባችን እንውሰዳችሁ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ተከታዩ ዘገባችን ደግሞ ወደ አፋር ክልል ነው የሚወስደን። በሰሜን ኢትዮጵያ አፋር ክልል የሚገኙ የሀገር ውስጥ ተፈናቃዮች ከአንዳንዶቹ የመጠለያ ካምፖች በምግብና በመጠለያ እጥረቱ የተነሳ ወደ መጡበት ተመልሰዋል። የተባበሩት መንግስታት ድርጅት በበኩሉ ተፈናቃዮቹ ወደ መጡበት ቀያቸው ቢመለሱ የተሻለ ሁኔታ ላይጠብቃቸው እንደሚችል በማስጠንቀቅ ላይ ነው። ይህንንም በተደጋጋሚ ሲያስጠነቅቅ ቆይቷል። ተጨማሪ ለዓለም አቀፍ እርዳታ እንዲቀርብላቸውም ተማጽኖ አቅርቧል። ሀሊማ ቱማኒ ከሰመራ ያጠናቀረችው ዘገባ ነው። ቆንጅት ታዬ እንደሚከተለው ታቀርበዋለች። የአፋር ክልል ባለስልጣናት እንዳሉት ዱብቲ የሚገኘው ይህ የመጠለያ ካምፕ ወደ 30 ሺህ የሚሆኑ ተፈናቃዮች ተጠልለውበታል። አብዛኞቹ በትግራይ ክልል ኃይሎችና በፌዴራሉ መንግስት እንዲሁም በአጋሮቹ ኃይሎች መካከል በተካሄደው ጦርነት ሳቢያ መኖሪያ ቀያቸውን ለቀው የተሰደዱ ናቸው። ብዙ ሚሊዮን የቀንድ ከብቶች ባለቁበትና በሚሊዮኖች የሚቆጠሩ ሰዎችን ለረሃብ ባጋለጠው በአያሌ ዓመታት ያልታየ ከባድ ድርቅ የተነሳ ከቀያቸው የተፈናቀሉም አሉ። የሦስት ልጆች እናት የሆኑት ማይራ መሐመድ ባለፈው ጥሮር 400 ኪሎ ሜትር በእግር ተጉዘው መጠለያ ካምፑ ጋር ቢደርሱም ካምፑ ተጨናንቆና በቂ ምግብም ሆነ ማረፊያ ቦታ የሌለው ሆኖ አግኝተውታል። የቱ እንደሚሻለን አላውቅም። ምክንያቱም ብመለስም ማንም አይረዳኝም፣ እዚህም በቂ ድጋፍ አናገኝም። ስለዚህ የትኛው እንደሚሻለን አላውቅም። በጣም ተጨንቄያለሁ። ወደ መጣንበት መመለስን ሳስብም እጨነቃለሁ። በዚህ ጭንቀት የሚኖሩት ታዲያ ማይራ ብቻ አይደሉም። በዚህ በሰኔ ወር ብቻ ቢያንስ 8 ሺህ የሚሆኑ ተፈናቃዮች ባለው የእርዳታ እጥረትና አንደኛው ካምፕ ስለተዘጋ ወደ መጡበት እንደተመለሱ የአፋር የእርዳታ ባለስልጣናት ገልጸዋል። የተባበሩት መንግስታት ከፍተኛው የስደተኞች ጉዳይ ኮሚሽነር ዩኤንኤችሲአር በበኩሉ ካለፈው መጋቢት ወር ወዲህ በክልሉ ተጠልለው የነበሩ 120 ተፈናቃዮች ወደ ቀያቸው እንደተመለሱ ገልጿል። ኢድሪስ መሐመድ የተፈናቃዩ ማህበረሰብ መሪ ናቸው። እንዲህ ይላሉ። ወላሂ ተማቴ ተንሐቶ ይንክድ ዱድ ደሌ ተንሐቶ መተማታ እንደ በዓነ ወህ ማቴ ዋይታ ሚሰበትሃ ዎን መተንክሄ ወረዳ ሐብ ቤል ያቅም እጥረት አለ። በየጊዜው ትንሽ ትንሽ እርዳታ የሚመጣበት ጊዜም አለ። አንዳንዴ እርዳታ የምናከፋፍለው ለ300 ለ400 ወይም ለ500 አባወራዎች ይሆናል። እንደዛ ሲሆን ደግሞ እርዳታው ካልደረሳቸው በኩል ግጭት ይቀሰቀሳል። ሩሲያ ዩክሬን ላይ እያካሄደችው ያለው ጦርነት የዓለምን ትኩረት ከመሳቡም ሌላ የምግብ ዋጋ እንዲያሻቅብ አድርጓል። በኢትዮጵያ የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ቢሮ ለአገር ውስጥ ተፈናቃዮች በቂ እርዳታ ለማቅረብ 3 ቢሊዮን ዶላር እንደሚያስፈልገው አስታውቋል። ወደ መጡበት የሚመለሱ ተፈናቃዮች የሚጠብቃቸው የባሰ ሁኔታ ነው ብሏል። በኢትዮጵያ የኦቻ ተጠሪ ሚሸል ሰዓድ እንዲህ ሲሉ ያስረዳሉ። ምክንያቱም ቢመለሱ የሚሄዱት የጤና አገልግሎት፣ ትምህርት ቤት፣ የውሃ አቅርቦት፣ የኤሌክትሪክ፣ የባንክም ሆነ የቴሌኮሚኒኬሽን አገልግሎት ወደሌለበት አካባቢ ይሆናል። ሁኔታው አሁንም አስቸጋሪ መሆኑ ግልጽ ነው። በዚህ መካከል በመጠለያ ካምፖቹ ያሉት ተፈናቃዮች እጅግ ኃይለኛ በሆነው ሐሩር ውስጥ እርዳታ ይጠብቃሉ። እርዳታው መጀመሪያ የሚሰጠው በጣም ለጉዳት ተጋላጭ ለሆኑት ነው። አሲያ ሁሴን የስድስት ልጆች እናት ሲሆኑ ዛሬ ቀንቷቸው የምግብ እርዳታ ከተቀበሉት መካከል አንዷ ናቸው። ስድስት ልጆች አሉኝ። እውነቱን ለመናገር ይሄ ምግብ አይበቃንም፣ ግን ምን ማድረግ እንችላለን? የሚሻል አማራጭ የሌለው በጦርነትና በድርቅ ምክንያት የተፈናቀሉ ኢትዮጵያውያን ሕይወት ይህንን ይመስላል። አድማጮች እንግዲህ ዛሬ አርብ ነው። የመጀመሪያው አጋማሽ ዝግጅታችን አብዛኛውን በኢትዮጵያ ጉዳዮች ላይ ያተኮሩ ዘገባዎች ስላሉን እነሱን አስደምጠናችሁ የቀሩትን ለሁለተኛው አጋማሽ የያዝናቸውንም ደግሞ በቅዳሜና እሁድ ልናሰማችሁ ቀጠሮ አድርገናል። ስለዚህ አሁንም ከኢትዮጵያ ጉዳይ ሳንወጣ ወደ ሀዋሳ ነው የምንወስዳችሁ። ኢትዮጵያ ለአሜሪካ ለአፍሪካ ሀገራት የሰጠችውን ከቀረጥ ነጻ ተጠቃሚነት እድል አጓ የምታገኘውን ድጋፍ ከወራት በፊት በመቋረጡ በአዋሳ ኢንዱስትሪ ፓርክ በጨርቃጨርቅ ጨርቅ ዘርፍ የተሰማራው ቤስት ኢንተርናሽናል የተሰኘ ኩባንያ ከ ሶስት ሺህ በላይ ለሚደርሱ ሰራተኞቹ የስራ ማቋረጫ ደብዳቤ መስጠቱን ሰራተኞቹ ተናግረዋል። ይህም ደግሞ ከህግ አግባብ ውጪ የተደረገ ውሳኔ ነው ሲሉ ተቃውመውታል። ዮናታን ዘብዴዎስ ነው ያነጋገራቸው ሰራተኞቹን በተከታዩ ዘገባ ዝርዝሩን ያሰማናል። ምስላቸው እንዳይታይና ስማቸው እንዳይጠቀስ ጠየቁን። በንግድ ሥራ የሚተዳደሩና ለቪኦኤ ቅሬታቸውን የገለጡት አስተያየት ሰጪ በከተማው ልማትና እድገት ተቃውሞ ባይኖራቸውም የእርምጃ ወሳሰዱ የአካሄድ ችግር ያለበት ነው ሲሉ ወቅሰዋል። ሕጋዊ መንገዱን ተከትሎ እዚህ ጋር ተከራዮች አለ። ከተከራይ በኋላ ብዙ ቤተሰብ አለ። አንድ ተከራይ ጋር ቢያንስ ሲፈናቀል አሁን እንደኛ እንደኛ አካባቢ እንዳለው ከዚህ እስከ ጫፍ እስከ ጫፍ ብዙ ነጋዴ ነው የተነካው። ከጀርባው ቤተሰብ አለ። አንዳንዱ ቁብ ተበድሮ ይሰራል። አንዳንዱ ባንክ ተበድሮ አድማጮች እንግዲህ አንዳንድ ጊዜ የቴክኒክ ችግር ያጋጥመናል። ዛሬ ዮናታን ዘብዴዎስ ከሐዋሳ ሁለት ዘገባዎችን ስላጠናቀረልን በስህተት ቅድም ያሰማናችሁን ነው አሁን ደግሞ የተጫወተው ተመልሰን እንመጣለን። እስከዚያ ግን እስቲ እዚህ ዩናይትድ ስቴትስ ወዳለ ሌላ ዘገባ እንውሰዳችሁ። ሰሞኑን ሲታይ የነበረው የ2020 የምርጫ ውጤት ለመቀልበስ የቀድሞ ፕሬዚዳንት ትራምፕ በፍትህ መስሪያ ቤቱ ላይ ጫና ፈጥረዋል በሚል ክስ ቀርቦ በዛ ያ እየታየ የሚገኘውን ሂደት የተመለከተ ዘገባ ነው። ቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሁለት ሺ ወይም ሀያ ሀያ እንደ አውሮፓውያን አቆጣጠር የምርጫ ውጤት እንዲሽሩ የሀገሪቱ የፍትህ መስሪያ ቤት ከፍተኛ ኃላፊዎች ላይ ጫና ያሳድሩ ነበር ሲሉ በካፒቶል ላይ ጥር ስድስት የተፈጸመውን ጥቃት በተመለከተ ምርመራ እያካሄዱ የሚገኙት የኮሚቴ አባላት በዝርዝር ይፋ አድርገዋል። የኮሚቴውን አምስተኛ ቀን ውሎ የተከታተለችው የአሜሪካ ድምጽ ዘጋቢ ካትሪን ጂብሰን ናት። እንግዱ ወልዴ ወደ አማርኛ መልሶታል። እንደሚከተለው እናቀርበዋለን። የቀድሞ ፕሬዚደንት ዶናልድ ትራምፕ የ2020 የምርጫ ውጤት ለመቀልበስ ጥረት ማድረግ የጀመሩት በአሜሪካ ምክር ቤት ላይ ጥቃት ከተሰነዘረበት ጥር ስድስት ቀን ቀደም ብሎ ነበር በማለት በምክር ቤቱ የተሰየሙት የመርማሪ ኮሚቴ አባላት ላለፉት ሁለት ሳምንታት ሲከራከሩ ቆይተዋል። የትናንት ሐሙስ ትኩረት ደግሞ ትራምፕ የሀገሪቱን ከፍተኛ የፍትህ መስሪያ ቤት ባለሥልጣናት ምርጫውን እንዲሽሩ ሲያስፈራሩና ጠቅላይ አቃቤ ሕጉንም ምርጫውን የማይቀለብሱ ከሆነ በሌላ እንደሚተኳቸው ሲዝቱ ነበር የሚለው ጉዳይ ላይ ነበር። ቢኒ ቶምፕሰን የዲሞክራቲክ ፓርቲ ተወካይና የምርማሪ ኮሚቴው ሊቀመንበር ናቸው። ዶናልድ ትራምፕ ዶናልድ ትራምፕ ውንጀላው ቅጥፈት እንደሆነ ያውቃል። የፍትህ መስሪያ ቤቱ ባደረገው ምርመራ በምርጫው ወቅት የተፈጸመና የ2020 ምርጫ ውጤትን ሊቀይር የሚችል ሸፍጥ እንዳልተፈጸመ ለቀድሞ ፕሬዝዳንት በተደጋጋሚ አሳውቋል። የቀድሞው ፕሬዝደንት ምርጫው ተጭበርብሯር የሚለውን ክስ ቅጥፈት እንደሆነ እያወቁ ገፍተውበታል ሲሉ በጥር ስድስት ቀን በነበራቸው ተሳትፎ ምክንያት እንዲከሰሱ ድምፅ የሰጡ ሁለት የሪፐብሊካን ምክር ቤት አባላት ይገልጻሉ። ከእነዚህ አንዷ የሪፐብሊካን ተወካዩ ሊዝ ቼኒ ናቸው። ዶናልድ ትራምፕ ውንጀላው ቅጥፈት እንደሆነ ያውቃል። የፍትህ መስሪያ ቤቱ ባደረገው ምርመራ በምርጫው ወቅት የተፈጸመና የ2020 ምርጫ ውጤትን ሊቀይር የሚችል ሸፍጥ እንዳልተፈጸመ ለቀድሞ ፕሬዝዳንት በተደጋጋሚ አሳውቋል። ትራምፕ በእርሳቸው ላይ እየተካሄደ ያለውን ምርመራ አይቀበሉም። አብዛኛው የምክር ቤቱ ሪፐብሊካን አባላትም ምርመራው ህጋዊ አይደለም የሚል አቋም አላቸው። በቀድሞው ፕሬዚዳንት የመጨረሻ የስልጣን ቀናት የነበሩ የፍትህ መስሪያ ቤቱ ባለሥልጣናት በየዕለቱ ከትረምፕ ይደርስባቸው ስለነበረው የማያባራ ጫና ይናገራሉ። ሪቻርድ ዳናሁ የቀድሞው ተጠባባቂ ምክትል ጠቅላይ አቃቤ ህግ ናቸው። ትረምፕ በወቅቱ ምን ብለዋቸው እንደነበር ይናገራሉ ስ ምርጫው ተጭበር ብረዋል እንድትል ብቻ ነው እየጠየቅኩ ያለሁት። ሌላውን ለእኔና ለሪፐብሊካን የምክር ቤት አባላት ተወው። ከትራምፕ የሚመጣው ግፊት ከፍተኛ ደረጃ ላይ የደረሰው ከጥር ስድስት ጥቃት ሶስት ቀን ቀደም ብሎ ነበር። የቀድሞ ፕሬዝዳንት በወቅቱ የፍትህ መስሪያ ቤቱ ተጠባባቂ ጠቅላይ አቃቢ ሕግ የነበሩትን ጀፍሪ ሮዘንን የእርሳቸውን የምርጫ ውንጀራ በሚደግፉት ጀፍሪ ክላርክ ለመተካት በዛቱበት ወቅት ነበር። ተጠባባቂ ጠቅላይ አቃቢ ሕግ የነበሩት ጀፍሪ ሮዘን እንዲህ ይላሉ ስ ዋናው ትራምፕን ያላስደስተው ጉዳይ የፍትህ መስሪያ ቤቱ ምርጫው ተጭበርብሯል የሚለውን ጉዳይ አስመልክቶ ያደረገው ምርመራ ነው። ለመጥቀስ የሞከርኳቸውን ከትራምፕ የሚመጡ ጥያቄዎች ውድቅ አድርገናል፣ ምክንያቱም እውነታ ላይ እየተመሰረቱ አይደሉም ብለን ስለምናስብ። መርማሪዎች እንደሚሉት የፍትህ መስሪያ ቤቱ ኃላፊዎች የትራምፕን ጉትጎታ ችላ በማለት የአሜሪካንን ዲሞክራሲ ይታድገውታል። አዳም ኪንዝንገር የሪፐብሊካን የምክር ቤት ተወካይ ናቸው። ትራምፕ በፕሬዚዳንትነት ሥልጣን ለመቆየት ሲሉ አገሪቱን ለመሰዋት ፍቃደኛ ነበሩ። በአንድ ፕሬዚዳንት ሊፈጸም የሚችል ሌላ አሳፋሪ ነገር ላስብ አልችልም። እዚህ ምስክርነታቸውን ላሰሙት የቀድሞ የፍትሕ መስሪያ ቤቱ ባለሥልጣናት ትልቅ ውለታ አለብን ለፍትሕ የቆሙ እውነተኛ መሪዎች ናቸውና በሐሙሱ የምስክርነት ውሎ ወቅት ሌላው ይፋ የወጣው አዲስ ነገር ግማሽ ደርዘን የሚሆኑ የሪፐብሊካን ምክር ቤት አባላት የምርጫው ውጤት እንዲቀለበስ ድምፅ ከሰጡ በኋላ አዲሱ ፕሬዝደንት ጆ ባይደን ነጩን ቤተ መንግሥት ሲቆጣጠሩ ምህረት መጠየቃቸው ነው። ስ ምህረት የምትጠይቅበት ብቸኛ ምክንያት ወንጀል መፈጸምህ ሲታወቅ ነው። የጥር ስድስቱ መርማሪ ኮሚቴ በሚደርስበት የምርመራ ውጤት መሰረት ትራምፕ በወንጀል እንዲጠየቁ ለአገሪቱ የፍትህ መስሪያ ቤት ሐሳብ ሊያቀርብ ይችላል። ምስክርነት የመስማቱ ሂደት ከአንድ ሳምንት ረፍት በኋላ በሐምሌ ወር ይቀጥላል። አድማጮች ቀደም ብለን ያስተዋወቅ ናችሁን በሐዋሳ ከተማ የሚገኘውን የሰራተኞች የስራ ማቋረጥ የተመለከተውን ዘገባችንን በሰኞ ምሽት ይዘንላችሁ እንመለሳለን። ምክንያቱም አሁን ደግሞ ሙሉን ዘገባ ለማስደመጥ የሰዓት እጥረት አጋጥሞናል። እንዳልኩት ዛሬ አርብ ምሽት ነው። ሌሎች በርከት ያሉ ቅንብሮች አሉን። ከስደተኛ ሰኞ የተከበረው የዓለም የስደተኞች ቀንን በማስመልከት ከስደተኞች ጋር በተያያዘ የተጠናቀሩ ዘገባዎችም አሉን ቅዳሜና እሁድን ራዲዮናችሁን ከአሜሪካ ድምጽ ጋር አድርጉ። የራዲዮ መጽሔት ዝግጅትም ይኖረናል። አርብ ነውና ለመሰናበቻ በሚል የጀመርነውን ከቴክኖሎጂ ጋር የተያያዙ ዘገባዎችን የምንቀርብበት አቀርብበት ሰዓት ላይ እንገኛለን። ግርማ ደገፋው በአሜሪካ ድምጽ የተጠናቀረ አንድ የቴክኖሎጂ ዘገባ ያሰማናል። አነጋጋሪ ቢሆንም ቅሉ የዩናይትድ ስቴትስ ፖሊስ የተጠርጣሪዎችንና የወንጀል ሰለባዎችን ማንነት ለመለየት ከጊዜ ወደ ጊዜ በፊት ገጽታ መለያ ሶፍትዌር ላይ እየተማመነ መጥቷል። አሁን ቴክኖሎጂው ለጦርነት ወቅት ጥቅም ላይ እየዋለ ነው። ሟጮችን፣ ጠላትንና የጦር ወንጀል ተጠርጣሪዎችን ለመለየት የፊት መለያ በአሁኑ ጊዜ የምንጠቀምበት በጣም ጥሩ መሳሪያ ነው። በደንብ ይሰራል። በዩክሬን ብሔራዊ ፖሊሲ ውስጥ ይህን የሚጠቀሙ ከአምስት በላይ መምሪያ ክፍሎች አሉ። ተቀማጭነቱ በዩናይትድ ስቴትስ ሲሆነና ክሊር ቪው ኤአይ የተባለ የፊት መለያ ሶፍትዌር ድርጅት የሩሲያን ወታደሮች ማንነት ለመለየት እያገናዘቡ ይጠቀሙበት ዘንድ በቢሊዮን የሚቆጠሩ የሰው ፊቶችን የያዘ ዴታቤዝ ለዩክሬን ባለሥልጣናት ሰጥቷል። ኩባንያው ምስሎችን የሚሰበስበው ከፌስቡክ እና ከሌሎችም መሰል ድረገጾች ነው። የሩሲያውን ማህበራዊ መገናኛ ብዙሃን ጨምሮ ለምሳሌ ቪ ኮንታክቴን ወይም ቪ ኬ የሁለት ሟች ወታደሮች ፎቶዎች ነበራቸው። የአንደኛው መታወቂያ ሲኖራቸው የሌላኛው ግን የላቸውም። ፎቶዎቹ ከሚያሳዩት ፊት ተነስተው በመርሃ ግብር ውስጥ በማሳለፍ የሟቹን ሰው ማንነት ከማህበራዊ መገናኛ ብዙሀን ገጽ ላይ ለማግኘት ችለዋል። ቸውንታት እንደሚለው ሰዎች ማንነታቸው ቆይቶም ቢሆን በስልክ ካሜራ በተነሳ ፎቶቸው አማካኝነት መታወቁ እንደማይቀር ካወቁ ቴክኖሎጂው የጦር ወንጀልን እንደ መከላከያም ሊያገለግል ይችላል። የክሊርቪው አይ የስራ ሞዴል ምንድን ነው? እርሶ ለሌላ ተግባር በማህበራዊ ድረገጽ ወይም በሌላ የኦንላይን ፎቶ አልበም ላይ የለጠፉትን ፎቶ ይወስድና ጦርነት መድረክ ላይ የሚያገለግል መሳሪያ ያደርገዋል። የክሊርቪው ተቺዎች ቴክኖሎጂው ጥብቅ የሆነ ቁጥጥር እንደሚያስፈልገው ይወተውታሉ። ጦርነት ከሚያስከትለው ሰቆቃ ጋር ግብግብ ላይ ላሉቱ ግን ፊትን የሚለየው ሶፍትዌር ከጎናቸው የማይለዩት መገልገያ መሳሪያ ነው። ሁሌ በየሳምንቱ አርብ ሎጎን የተሰኘ በአሜሪካ ድምጽ የሚጠናቀር ቴክኖሎጂ ዘገባዎችን አጠር ላለጥ ደቂቃ ነው። ነገር ግን ብዙ መረጃዎችን ያስደምጣችኋልና አዘጋጅተን ወደ እናንተ እንደምናደርስላችሁ ከወዲሁ ለመግለጽ እወዳለሁ። እንግዲህ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። በዝግጅቶቻችን ላይ አስተያየቶች ካሏችሁ፣ ጥያቄዎች ካሏችሁ ሆርን አት ቪኦኤ ኒውስ ዶት ኮም እንዲሁም ደግሞ በአት ቪኦኤ አምሀሪክ የፌስቡክ ገጻችን ልታደርሱን ትችላላችሁ። በተጨማሪም ወደ ትዊተር ገጻችን ጎራ ብላችሁ በትዊተርም ሀሽታግ ቪኦኤ አምሀሪክ ብላችሁ ተከተሉን፣ አስተያየትም አድርሱን። እናገኛለን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ከስቱዲዮ ስታጠናቅርልን ቆይታለች። እንዲሁም በሁሉም ስፍራ ያሉ ባልደረቦቻችን በዚህ ዋሽንግተን ዲሲ እንዲሁም በአዲስ አበባና በተለያዩ የሀገሪቱ ክፍሎች በሚገኙ ባልደረቦቻችን ስም እንሰናበታችኋለን። ነገ ቅዳሜ ከልዩ ልዩ ዝግጅቶቻችን ጋር እንጠብቃችኋለን። እሁድም በራዲዮ መጽሔት አሉላ ከበደ ይጠብቃችኋል። በእኛ በኩል ሰላም፣ በደህና ደሩ። Gidi <laughs>